የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻቸው የዛሬ ታህሳስ 3 2011 ዓ ም ምሽት ዝግጅቶቻችንን እናስተዋውቃቸው። መጠኑ የበዛ ገንዘብ በህገወጥ መንገድ ከሀገር መውጣቱን አዲስ ጥናት አመለከተ። በኢትዮጵያ ባሉ ሀገሮች በተለይ በኢትዮጵያ በርካታ ህዝብ በቂ የትራንስፖርት የመድኃኒት፣ የትምህርት ቤት አቅርቦት በሌለበት እና አብዛኛው ህዝብ በዝቅተኛ ወይም በአስከፊ ድህነት ውስጥ በሚኖርበት ሀገር ውስጥ ይሄ ገንዘብ ባይወጣ ኖሮ ከፍተኛ ጥቅም ላይ የሚውል ነበር፣ ውጤት የሚያስገኝ ነበር። የጥናቱ አቅራቢ ከፍተኛ የማክሮ ኢኮኖሚ ባለሙያው ዶክተር ኢዮብ ተስፋዬ ናቸው። በሙሉ ዘገባ እንመለስበታለን። በአማራ ክልልና የቅማንትን ጉዳይም እንዳስሳለን። በዕለቱ የሙዚቃ ዝግጅታችን ደግሞ የኤርትራንና የኢትዮጵያን የሰላም ስምምነት ማድመቂያ የተሰራ ነጠላ ዜማ አዘጋጆችን ይዘናል። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሮይተርስ የዜና ወኪል ጋር ባደረጉት ቃለ ምልልስ ከስልጣን የመባረሩ ጉዳይ እኔን አያሳስበኝም ብለዋል። ፕሬዚዳንቱ ትላንት ከሮይተርስ ጋር ብቻ ያደረጉት ቃለ ምልልስን ተንተርሶ የቀረበ ጽሑፍ አንድን ምንም ስህተት ያልፈጸምና በሀገሪቱ ታሪክ ግዙፍ ምጣኔ ሀብት የፈጠረን ሰው ከስልጣን ማባረር ከባድ ነው ማለታቸው ተጠቅሷል። ተቃዋሚ ዲሞክራቶች ጉዳዩን ያነሱት ሚስተር ትራምፕ ከ2016ቱ ፕሬዚዳንታዊ ምርጫ በፊት በነገረ ፈጅ በማይክል ኮሆን አማካኝነት ከሁለት ሴቶች ክፍያ መፈጸማቸው ጋር በተያያዘ ነው። የፌዴራሉ አቃቤ ሕግ ክፍያው የተፈጸመው በሚስተር ትራምፕ ትዕዛዝ ነው ብለዋል። ዲሞክራቶች ለሴቶች በድብቅ የተከፈለው ገንዘብ መጠን ሕጉ ለምርጫ ዘመቻ መዋጮ ከሚፈቅደው በላይና በትራምፕ ዘመቻ አስተባባሪዎች በአግባቡ ያልተገለጸ ነው ይላሉ። ይህን መሰሉ የምርጫ ዘመቻ ሕግን የጣሰ አሰራር ማንም ከስልጣኑ ሊያባረር የሚችል ወንጀል ነው ሲሉም የምክር ቤት አባላት ዲሞክራቶች ያስረዳሉ። ትራምፕ ግን ክፍያዎቹ ለምርጫ ዘመቻ በመዋጮነት የተሰጡ ባለመሆናቸው የፈጸምነው አንዳች ስህተት የለም ሲሉ ለሮይተርስ ተናግረዋል። በሌላ ዜና የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ሀገራቸው ከአውሮፓ ሕብረት ለማስወጣት በያዙት ሂደት ላይ የራሳቸው ፓርቲ ወግ አጥባቂ የፓርላማ አባላት ዛሬ የትምምድ ድምጽ ይሰጣሉ ተብሎ ይጠበቃል። አብዛኛዎቹ የፓርላማ አባላት የሜይን ሀሳብ ተቃውመው ድምጽ ከሰጡ ጠቅላይ ሚኒስትሯ ከስልጣናቸው ለመውረድ ይገደዳሉ ማለት ነው። ቴሬሳ ሜ ግን ያ እንዳይሆን ባለኝ አቅም ሁሉ እዋጋለሁ ይላሉ። በመጨረሻም በፈረንሳይ ስትራስበርግ ከተማ መሀል በሚገኝ ገበያ ለገና በዓል የሚሆኑ ቁሳቁሶችን በመሸመት ላይ በነበሩ ገበያተኞች ላይ ጥቃት ከፍቶ ሶስት ሰዎችን የገደለውና ሌሎች አስራ ሶስት ያቆሰለው ጠመንጃ አንጋጭ በከፍተኛ ደረጃ እየታደነ ነው። ተጠርጣሪው ግለሰብ ትላንት ማታ ተኩሱን ተከትሎ ከገበያው አካባቢ ከተሰወረ በኋላ የፈረንሳይ ባለስልጣናት ዛሬ በመቶዎች የሚቆጠሩ የጸጥታ ጠባቂዎችን አሰማርተዋል። በግድያው የሚጠረጠረው የ29 ዓመት ዕድሜ ያለው ሸሪፍ ሼካት የተባለ በጽንፈኛ ተጠርጣሪዎች ዝርዝር ውስጥ ያለ ግለሰብ መሆኑን ፖሊስ አስታውቋል። የትላንቱን ጥቃት ለመፈጸም ያነሳሳው ምክንያት ምን እንደሆነ ግን የታወቀ ነገር የለም። ፈረንሳይ ጥቃቱን ተከትሎ የጸጥታ ስጋቷን ወደ መጨረሻ ደረጃ ከፍ አድርጋለች። የድንበር ቁጥጥሯን ከማጠናከሯን በላይ በሌሎች የበዓላት ገበያዎች አካባቢም ብዛት ያላቸው የጸጥታ ኃይሎች መድባለች። አድማጮች፣ ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው ወደ ቀዳሚው ዘገባችን እናልፋለን። መጠኑ የበዛ ገንዘብ በህገወጥ መንገድ ከሀገር መውጣቱን አንድ አዲስ ጥናት አመለከተ። ባለፉት 27 ዓመታት በህገወጥ መንገድ ከኢትዮጵያ የመጣውን መጠን 36 ቢሊዮን ዶላር የሚደርሰውን ጥናት ወንጀሉ የሚፈጸምበትን መንገድም ይዘረዝራል። አሉላ ከበደ የጥናቱን አቅራቢ የማክሮ ኢኮኖሚ ከፍተኛ ባለሙያውን ዶክተር እዮብ ተስፋይን አነጋግሯቸዋል። ዶክተር ዮብ ተስፋዬ በቅድሚያ ለጊዜው አመሰግናለሁ። መጠኑ የበዛ ገንዘብ በህገ ወጥ መንገድ ከሀገር መውጣቱን የተመለከተው ጥናቶ ነው ለዚህ ውይይታችን መነሻው። ባለፉት ሀያ ሰባት አመታት ውስጥ በህገ ወጥ መንገድ ከኢትዮጵያ የወጣውን የገንዘብ መጠን ሰላሳ ስድስት ቢሊዮን ዶላር ያደርሰዋል ጥናቶ። እስኪ የቁጥሩን ተጨባጭነት በምንመለከትበት እናስቀድም። ተጨባጭ የቁጥሩ ተጨባጭ ላይ እንግዲህ ሪሰርች ቤዝ ነው ገቢዎችን ወጪ ሁሉም የሀገር ቋሚ የንግድ ስታትስቲክስ ወይም ደግሞ የሴንትራል ባንኩ ባላንስ ኦፍ ፔመንት ስታትስቲክስ ከዛ በስታትስቲክሱ በተጨማሪ ጉድለት የሚላል ኤረር ኢንፎርሜሽን የሚላል ባላንስ ኦፍ ፔመንቱ መነሻዎች የትም ሀገር ሲሰራ እነዚህ ነገሮች ፕላስ ደግሞ በሳምፕል ደረጃ የተከፈቱ ኤልሲዎች በሳምፕል ደረጃ የሚገቡ እቃዎች ፕራይዝ፣ ኢንተርናሽናል ፕራይዝ እነዚህ ሁሉ በማቀናጀት እየተሰራ ነው። ቁጥሩ ምናልባት ጉዳዩን ለማያውቀው ሰው አስደንጋጭ ይሆናል እንጂ ብዙም የሚገርም ነገር አይደለም። እንደውም ሞደስት የሆነ ያቀራረብ ነው እየቀረበው ከዚህ በላይም ሊሆን ይችላል ነው የሚሉት ሊሆን ይችላል። ዶክተር ኢዮብ በጥናቶ ከስድስት አመታት በፊት እንደ አውሮፓውያን የዘመን አቆጣጠር በሁለት ሺ አስራ ሁለት እስከ አምስት መቶ ሚሊዮን ዶላር በአመት በህገ ወጥ መንገድ ከኢትዮጵያ እንደሚወጣ፣ በተከተሉት አመታት ውስጥ ግን የመጠን እጅግ እየጨመረ መምጣቱንና እስከ አንድ ነጥብ አምስት ቢሊዮን ዶላር መድረሱን ይዘረዝራል ጥናቶ። እስኪ ከሀገሪቱ የምጣኔ ሀብት አቅምና ንግድን ጨምሮ መሰረታዊ የምጣኔ ሀብት እንቅስቃሴዎች ጋር አዛምደው ያስረዱ። ነው በመጀመሪያ ደረጃ ለአድማጭን ለውጭ የሚሆነ ጉዳዩን ለማወቅ ለሚፈልግ ሰው ግልጽ መሆን ያለበት ኢትዮጵያ ይህን ሁሉ ገንዘብ የት አምጥታ የሚል ግራ ብዙ ሊገባቸው የሚችል ሰዎች አሉ። በመጀመሪያ ደረጃ የኢትዮጵያ ገቢ በተለይ በውጭ ምንዛሪ ያለው ገቢ ከውጭ ንግድ የሚገኝ እዛ ቀጥሎ በብድር በእርዳታ የሚገኝ እና በአነስተኛ መልኩ ሆነ ፎርማል በባንኮች በኩል የሚመጣ ረሚታንስ፣ እነዚህ ናቸው ምንጮቹ። የሀገሪቱ ኤክስፖርት አነስተኛ ነው፣ የገቢ ንግዱ ከፍተኛ ነው። የሀገሪቷ ኤክስፖርት ሶስት ቢሊዮን ሲሆን አስራ ስድስት ቢሊዮን የገቢ ገቢ ሪከርዱ የኢምፖርት ቶታል ኢምፖርት ነው። ስለዚህ ይህን ኢምፖርት ፋይናንስ የሚደረገው ኢትዮጵያ በምታገኘው የኤክስፖርት ገቢ ብቻ አይደለም። ይሄ የሚደረገው ከውጭ በሚገኝ

እና ረንታስ ዲኮን ጋር ይሄ ነው አንዱ መጠኛ በምግብ ላይ በኤልሲ ነው የሚሰራው። ሲቀር ኤልሲ በመክፈት ነው በመክፈት በሚደረግ የኢትዮጵያ ኤክስፖርት አለ። ኢትዮጵያ ኢምፖርተሮች ዋጋ አለ። ያ ዋጋ ከኢንተርናሽናል ስለዚህ ያ ዲፍረንት ነው ተጀምሮ እዚያ ላይ በአንዳንድ እቃዎች ላይ መቶ ሁለት መቶ ፐርሰንት አምስት መቶ በሌሎች እቃዎች ላይ ደግሞ ከዛ በላይ ፐርሰንት። ደጋሚ መልካም። አሁን ደግሞ እስኪ የገንዘቡን መውጫ መንገዶች እንመልከት። እንዴት ነው እንዲህ ከፍተኛ መጠን ያለው ገንዘብም ከሀገር እንዲኮበልል የተቻለው? በምን መልኩ ነው ከሀገር የሚወጣው? በጥናቱ የዘረዘሯቸውን መንገዶች መልሰው ለአድማጮቻችን ቢያጋሩ እንዴት? ኢምፖርትም ኤክስፖርትም በተወሰነ መልኩ ኤክስፖርት በጣም ፈጣን በሆነ መልኩ ኢምፖርቱ አድሯል። ይህ በዛ በላይ የጨመረ ሄዷል። አንዱ ያ ጭማሪው ሪዝን በምን አይነት መልኩ ነው ዋልከው? ሚሲን ፕራይስ አለማቅረብ ለምሳሌ ኤክስፖርት ማቅረብ ኢምፖርት ሚስ ኢንቮይሲንጉ በሁለቱ መንገድ ይገለጻል። በዚህ መሀል የተጋነነው ዋጋ ወይም ተዋጋዋ እየቀረበ ተዳለ መንገዶች ዶክተር ዮብ ሚስ ኢንቮይሲንግ ያሉት የተጋነነ መግዣ ወጪ ይጠየቃል። ወደ ሀገር ውስጥ ሲገባ የሚቀርበውን ቁጥር እንዲሁ ተጋኖ ይቀርባል ብለዋል። እስኪ ያፍታቱልን። ማ ሲገዛ መንግስት በሚፈጽማቸው ግዢዎች ላይ ነው። ለማን ያ ሰነድ ተጋኖ ነው የሚቀርበው? ለምሳሌ የውጭ ምንዛሪ ዛሬ ትፈልጋለህ። ቃ ለማስገባ ረቅ ሊሆን ይችላል ሸቀጥ ሊሆን ይችላል ማሽነሪ ሊሆን ይችላል። ስለዚህ የምታስገባውን ካምፓኒ ከመረቅ ከታወክ በኋላ ሙሽንጎች ለማድረግ ሀሳቡ ካለ የሚሸጥል ካምፓኒ ጋራ ከፍ አድርጎ ፕራይሱን እንዲቆት እንዲያደርግ ታደርጋለ። አለበለዚያም የራሴ ካምፓኒ ከሆነ

ስለዚህ ያ በልዩነት የሚገኘው ገንዘብ ውጭ ሀገር ባለ ባንክ ውስጥ እንዲቀመጥ ቀድሞውንም እንዳይመጣ ይደረጋል። ከውጭ የሚመጣ ከሆነ ከሀገር ውስጥ የሚወጣ ከሆነ ደግሞ ለግዢ ከሚውለው ገንዘብ ጋር መጠኑ ከፍ ያለ ገንዘብ ወጥቶ እንዲቀር ይደረጋል መልካም የመጨረሻውን ጥያቄ ልሰንዝር ዶክተር ዮብ በብዙ ቢሊዮን ዶላሮች የሚሰላ የዚህን ያህል መጠን ያለው ገንዘብ ከሀገር መውጣት መቻሉ የሚከስታቸውን ፈተናዎች አንድምታውን ደግሞ ይመርምሩ በአገሪቱ የምጣኔ ሀብት ይዞታ ላይ በቀጥታ የሚያደርሰውን ጉዳትም ሆነ በህዝብ ላይ በኑሮ ላይ የሚያስከትለውን ጣጣና ጉዳቶች በአንጻሩ ቢያስረዱ ወይም ቢገልጹልን ኢምፕሊኬሽን ወንድምታው ምንድን ነው? ላልከው ወል በኢትዮጵያ ባሉ ሀገሮች በተለይ በኢትዮጵያ በርካታ ሕዝብ በቂ የትራንስፖርት የመድኃኒት የትምህርት ቤት አቅርቦት በሌለበት እና አብዛኛው ሕዝብ በዝቅተኛ ወይም በአስከፊ ድህነት ውስጥ በሚኖርበት ሀገር ውስጥ ይሄ ገንዘብ ባይወጣ ኖሮ ከፍተኛ ጥቅም ላይ የሚውል ነበር፣ ውጤት የሚያስገኝ ነበረ። ለምሳሌ ቤቶች ቢገነብበት ወይም ትምህርት ቤቶች ወይም ክሊኒክ፣ ጤና ጣቢያ የመሳሰለው ነገር ቢሰራበት ለሕብረተሰቡ ጠቃሚ ነው። ሰከንድ ይህ በዚህ አይነት እርዳታ ወይም በብድር የተገኘ ገንዘብ በዚህ አይነት መልኩ የሚወጣ ከሆነ የውጭ ምንዛሪ የማስፋት አቅም ያዳክማል። የውጭ ምንዛሪ አቅም እዳክም ብቻ ሳይሆን የንግድ ሚዛን ጉድለትን ይሰፋል። በተጋነጠ ዋጋ እቃ ሲገባ የንግድ ሚዛን ጉድለት ይሰፋል። ያ በሚሰፋበት ጊዜ የብር የመግዛት አቅም ይዳክማል። የብር መግዛት አቅምን ከሌሎች ጋር ለማስተካከል ሲባል ዲቫሉዌሽን ይካሄዳል። ያ ደግሞ ዲቫሉዌሽን መልሶ ኢንፍሌሽን ያስከትላል እንዲህ እያለ ዚህ ሰርክል ይሰራል። ስለዚህ ማክሮ ኢምፕሊኬሽን አለ ኢኮኖሚ ላይ አጠቃላይ ኢኮኖሚው ላይ ኢምፕሊኬሽን አለው። ስለዚህ የመውጣቱ ብቻ ሳይሆን የማክሮ ኢኮኖሚክ ባላንሱን ያናጋል። በዚህ ምክንያት ነው ኢፕሊኬሽኑ ሰፋ ያለ ነው። በልማት በኩል የሚቀር ልማት አለ፣ በስሩ ፎርፊት የሚያደርገው ወይም ደግሞ በዚህ ምክንያት የሚያጣው የልማት ኢሹ አለ። አሁን ያዘር ሳይድ ደግሞ የማክሮ ቨርቹዋል ባላንስ ላይ የሚፈጥረው ተጽዕኖ አለ። በውጭ ምንዛሪ ክምችት ላይ የሚፈጥረው ተጽዕኖ አለ። መልካም ዶክተር ኢዮብ ተስፋዬ ከፍተኛ የማክሮ ኢኮኖሚ ባለሙያ ጊዜር ይስጥልኝ። ቴንክ ዩ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአማራና የቅማንት ህዝብ በባህል በቋንቋ በሃይማኖትና በስነ ልቦና አንድ ህዝብ ነው፣ ሊለያዩን የሚሹ ወገኖችን ከጸጥታ ኃይሉ ጎን በመቆም ስለ ሰላም እንሰራለን ሲሉ በጎንደር ከተማ በተደረገው የሰላም ውይይት ላይ የተገኙ የሁለቱም ወገኖች ተናገሩ። የክልሉ የሰላምና የደህንነት ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጸጋይ በበኩላቸው አጥፊዎችን ለህግ እናቀርባለን፣ በዚህ ረገድ ህዝቡ ይልቁንም ወጣቱ ሊተባበረን ይገባል ብለዋል። አስቴር ምስጋናው ዝርዝሩን ይዛለች። በቅርቡ በማዕከላዊና በምዕራብ ጎንደር ዞኖች ባሉ አንዳንድ ወረዳዎች ግጭት ተከስቶ ነበር። ችግሩ የቆየ ቢሆንም በተለይ ከአንድ ወር ወዲህ ግን እየከፋ መጥቷል። በቋራ በመተማ በጭልጋና በደንቢያ ባሉ ቀበሌዎች ብዙ ሰዎች ሞተዋል። ሀብት ንብረት ወድሟል። በርካቶችም ከቀያቸው ተፈናቅለዋል። የግጭቱን ምንጭ ለማጣራት ስንሞክር ከአማራ ወገን የሆኑት ጥቂት የቅማንት ማህበረሰብ አባላት የህወሀት ተላላኪዎች በመሆናቸው ለአካባቢው ግጭት መንስኤ ሆነዋል ይላሉ። ከዋት የሆኑ ሰዎች አሉ ይባላል። ከቅማንት ማህበረሰብ የሆኑት ደግሞ እኛ የማንነት ጥያቄ አንስተን ምላሽ ቢሰጠንም ቦታ የማካለሉ ስራ ስለዘገየብን ጥያቄ አነሳን፣ ግን ይህንን የመብት ጥያቄ መመለስ የማይፈልጉ አካላት ምላሽ ላለመስጠት ነው ግጭቱን እየፈጠሩ ያሉት ይላሉ። ጥያቄውን ላለመመለስ የሚጥሩ አካላት በአማራ ህዝብ ስም ህገወጥ ቡድኖችን በማደራጀት ይሄ ጥያቄ እንዲታፈን የሚያደርጉ አካላት እንዳሉበት መግለጽ ይፈልጋለን። ያም ሆነ ይህ በሁለቱ ህዝቦች መካከል ግን አንድ ውዝግብ እያስነሳ ያለ ጥያቄ አለ። ያም የቅማንት ብሔረሰብ የሚያነሱት የሦስቱ ቀበሌዎች ይሰጠን ጉዳይ ሶስቱ ቀበሌዎች በህዝብ ውሳኔዎች የቅማንት ማዕረፍ የማለት ጥያቄ መሰረት ተደርጎ በቅማንት ማዕረፍ ነዋሪ እንደሆነባቸው በህዝብ ውሳኔ ሳይወሰንባቸው በቀጣ ወይም ደብዳ ሳይገባ የተወሰነበት አካባቢ ነው። ስለሆነ የተጠየቀው ስልሳ ሰባ ሁለት ቀበሌ ነው። በሰባ ሁለት ቀበሌ ውስጥ እነዚህ ይካተታሉ። ሆኖም ግን የቅማንት አስተዳደር የማነትና ራስ አስተዳደር መዋቅር ለማወቅ በሚፈለግበት መንገድ ሶስቱ ቀበሌዎች በአማራ ቀበሌዎች የተካለሉ ውስጥ እንደ ደሴ የተተቀመዱ በመሆናቸው ወይም አንድ ቀበሌ ከሌላው ሰፊ የቅማንት ቀበሌዎች ከጥድጋ ጋር ስለሚቆርጣቸው የክልሉ የሰላምና የደህንነት ቢሮ ኃላፊ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ እነዚህ ቀበሌዎች ወታደራዊ ስልጠና ሲሰጥባቸው የነበሩ ቀበሌዎች ናቸው ማለታቸው ይታወሳል። ታዲያ ይህን ውዝግብ በሰላማዊ መንገድ ለመፍታት ከሶስት ቀን በፊት በጎንደር ከተማ ከቅማንትና ከአማራ ብሔር የተውጣጡ ተወካዮች፣ የሀገር ሽማግሌዎች እና ከፍተኛ የክልሉ የመንግስት ባለስልጣናት በተገኙበት የውይይት መድረክ ተዘጋጅቶ ነበር። የውይይቱ መቋጫ ምን ሆነ በማለት በውይይቱ ተካፋይ የነበሩት አቶ ፈጠነ ጌጡን በስልክ ጠየኳቸው። ሁለቱ ሕዝቦች የቅማንትና የቅማንት ሕዝብ ቁጥር አንድ ቅማንት ነው፣ ሲቀጥል አማራ ነው ቁጥር ሁለት። ስለዚህ ሁለቱም በጋራ በአንድ ማህበራዊ ግንኙነት በአንድ ፖለቲካ ስነ ምህዳር ውስጥ ተቀምጠው ሃይማኖትም በዘርም በሁለንተናዊ ግንኙነታችን አንድ ሆነን እንደ ሁለት ልንኖር ስለማንችል በጋራ አሁን ላይ ለተፈጠረው ሰላም ልንሰራ እንደሚገባ፣ የተፈጠረውን የማህበራዊ ኢኮኖሚያዊ፣ ስነጎናዊ ቀውሶች በአጭሩ ልንቀለብሳቸው እንደሚገባ እና የሰላም ማስከበር ሂደት ህግን የማስከበር ሂደት በጋራ ልንሰራ እንደሚገባ ከመንግስት አካላት ጋር ከጥቅልስ በክልሉ ካሉ አካላት ጋር ልንሰራ እንደሚገባ የጋራ ድምዳሜ ተይዞ ነው። የተወጣው መድረኩ ላይ አቶ ልጅሽ ታስፋው ሌላው የውይይቱ ተካፋይ ነበሩ። የእርሳቸውም ሀሳብ ይሄ ነው ነበረ። ህዝብ አማከና ቅማንት አንድ ነው። እዚህ ላይ አንድ እንዳይሆን የሚያደርግ ያለ ህወሀት ነው። የህወሀት ተላላኪዎች ናቸው ኮሚቴዎች እንግዲህ። ማህበረሰቡ ህዝቡ አይደለም ጥማንቱ። ይህን ኮሚቴው ደግሞ በህግ መጠየቅ አለበት። እኛ ግን ቅማንቱና አማራ እንደነበረው አንድ እናደረገዋለን አሁንም አንድ ነን፣ ሰላም ሚፈጠርበትን እንሰራለን ብለመሆኑ። በዚህ በውይይቱም አጠቃላይ የክልሉ ሰላምና ደህንነት ቢሮ ኃላፊ ብርጋዴር ጀኔራል አሳምነው ጽጌ የውይይቱን መቋጫ እንዲህ አሳርገውታል። የቅማንትና የአማራ ህዝብ አንድ ሆኖ የኖረ ሳይሆን ወደፊትም በእጅጉ ተጠናክሮ አንድ ሆኖ የሚቀጥል ህዝብ ነው። ይሄ አጀንዳ የቅማንት ህዝብ አጀንዳ አይደለም። አስፈላጊ ከሆነ የማንን ጥያቄ ወይም ደግሞ አሁን ካለኝ የኑሮ ሁኔታና ፖለቲካዊ ሁኔታ የተሻለ ሁኔታ እፈልጋለሁ ብሎ ካሰበ ከልቡ ችግር የለውም። ዞሮ ዞሮ ግን ይህ አጀንዳ እናንተም እንዳላችሁት፣ እኔም እንደምጋራው የቅማንት ህዝብ አጀንዳ አይደለም። በዚህ በኩል መተባበር ያለብን ነገር አጥፊዎችን ለህግ እናቀርባለን ባይዞ የህዝቡን ችግር የሚፈታው መንግስት እና ድርጅት ነው ብላችሁ እንዳታስቡ። መንግስት መሪ ነው፣ ድርጅትም መሪ ነው። እናንተን ግን አይጠቀም። ሶ በአንድ ነገር ልንተባበርና ልንተጋገዝ እንችላለን። እዚህ ያላቸው የፍትህ ተቋማት፣ እዚህ ያላቸው የጸጥታ ተቋማት አንዳንድ ጊዜ አሁን ያለው አጀንዳ ከህግ በላይ ነው፣ አማራ ማፍረስ ነው። ስለዚህ ጥፋተኞች ለህግ ሲቀርቡ የፍትህ አካላት እዚህ ጋር መተባበር አለባቸው። እኔ ወንጀለኛ ነው ብዬ አቅርቤ። የቅማንትና የአማራን ሕዝብ ጥቅም ብቻ ሳይሆን የኢትዮጵያን ሕዝብ ጥቅም የሚጻር ነው ብዬ አስቤው እሱ በሌላ መንገድ የሚያስተናግደውና የሚሸኘው ከሆነ ይሄ እናንተ ዳኛ አይደለም። ወጣቶች ይህን ትቆጣጠሩልን እናላቸው። ሌላው አሁን ከመቼውም በላይ በግልጽ መነጋገር ያለብን ነገም በአደባባይ የምንነጋገረው ወያኔ ባስቀመጠው ጂኦግራፊና ቶፖግራፊ እኛ አንወሰንም። ወደኋላ የሚንፈታቸውን ወደኋላ ገፍተን ወደፊት የሚያሳየን አጀንዳ ላይ ብናተኩር በእጅጉ እንጠቀማለን ብዬ አስባለሁ። ለውጡ ከጎዳና እንዳይወጣ፣ ከመስመር እንዳይወጣ፣ ከኢትዮጵያ እንዳይወጣ በጥንቃቄ እየተናበብን መሄድ መቻል አለብንና ወጣቶችን በመተባበር አስፈላጊ መጥፎ ሰዎች በሙሉ ይወገዳሉ፣ ለህግ ይቀርባሉ። ፈለግንም አልፈለግንም ማንም የማንም ደም ተጠምቆ እዚሁን በርጋ የሚቀመጥበት ጊዜ አይደለም። ውይይቱ ከተጠናቀቀ በኋላ የሰላም ባለቤቶች እኛንን ቅማንትና አማራ ስንደመር ጎንደሬ፣ ስናድግ አማራ፣ ከፍ ሲል ደግሞ ኢትዮጵያዊንን የሚል አጀንዳ ያነገቡ ከሁሉም ወረዳዎች የተውጣጡ የቅማንት ወጣቶች በጎንደር የአማራ ወጣቶች ማህበር፣ የጎንደር ከተማ የሰላምና ልማት ሸንጎ አባላት እንዲሁም የጸጥታ ኃይሎች በጋራ በመሆን ኮሚቴ አቋቁመው ስራ እንደጀመሩ ተወያዮቹ ገልጸውልኛል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዝግጅታችን እናልፋለን። በቅርቡ የኤርትራና የኢትዮጵያ ድምፃውያን የተሳተፉበት አለፈ በትግረኛ ደግሞ ሀሊፋ የተሰኘ ነጠላ ዜማ ከአድማጭ ጆሮ ደርሷል። የኤርትራንና የኢትዮጵያን የሰላም ስምምነት ተከትሎ በተሰራው በዚህ ነጠላ ዜማ አንጋፋና ወጣት ድምፃውያን ተሳትፎበታል። መስታወት አድራጋው ድምፃውያኑን እና የሙዚቃ አቀናባሪውን አነጋግራለች። በቅርቡ የኢትዮጵያና የኤርትራን የሰላም ስምምነትና የሕዝቡን አብሮነት የሚገልጽ ነጠላ ዜማ ለአድማጭ ደርሷል። ግጥሙ በአንጋፋው ግጥም ጸሐፊ ይልማ ገብረአብ ነው የተደረሰው። ዜማና የሙዚቃ ቀንብር ደግሞ በኤልያስ መልካ። ኤልያስ መልካ በሀገራችን ሙዚቃ ላይ ከፍተኛ አሻራ የጣለ ወጣት የሙዚቃ አቀናባሪ ነው። ቁጥራቸው ከፍተኛ የሆኑ የአንጋፋና ና የወጣት ድምፃውያንን አልበሞችና ነጠላ ዜማዎች አቀናብሯል። በአድማጭም ዘንድ የእሱ ቅንብሮች ተለይተው ይታወቃሉ፣ ተወዳጅም ናቸው። አለፈ በአማርኛ በትግርኛ ደግሞ ሀሊፉ የተሰኘው ነጠላ ዜማ የታሰበው ሁለቱ ሀገሮች የሰላም ስምምነት ላይ ከመድረሳቸው በፊት የመለያየት ቁጭት ይዞን ነበር የሰራ ነው ይላል። ኋላም በሁለቱ ሀገሮች እርቅ ሲወርድ ግጥሙን ይልማ ገብርአብን እንደቀየረው እና በድጋሚ ተቀናብሮ እንደተሰራ ገልጾልናል። ግጥሙ ሲጻፍ ጎን ለምን ተዘጋጋነ፣ ለምን ተኮራረስን ነበረ ግድማ ነበር የጻፈው። ከዛ በኋላ ግን አንድ ቀን ጠዋት ስንነሳ የኢትዮጵያ ሰራዊ ሚኒስትር ሄደዋል፣ እና ዘፈኑ ዋጋ አጣ ማለት ነው። ቀሩ፣ እኛ ዘፈን አይሰራም እ ሄሎ ታርቋል፣ እንታረቅ እንጂ እኔ ለዘፈኑ። ስለዚህ ግጥሙን መቀየር ግድ ነበረ። ስለዚህ በቃ በሱ ምክንያት ግጥም ተቀያየረዋል። ምክንያቱም እና መጀመሪያ ስንሰራ የተሰራ ኢትዮጵያ ምንም ሊነሳ አልነበራቸውም ሳይለ ነበረ። ስለዚህ ድጋሚ ግጥም ጻፍ ማለት ነው። እና መጀመሪያ የሰጣፈው ግጥም ላይ ብዙ ነገር ተነካካ

በፍጹም ተመልሶ እንዳይመጣ በሚያደርጉበት ነገር ላይ ለማበረታታት እንግዲህ ዘፈኑ ከዚህ በኋላ እንደሱ እንደሚዛሚሆን እንደሱ እንደማንሆንም ለማስገንዘብ እና ደግሞ ለመነጋገርም ነው። ኤርትራውያን ዘፋኞች ልናስገባ አስፈልገን ነበረ። ብዙ አላገኘንም፣ ግን በቃ ከኛ ከኢትዮጵያ እነ ወጅ በረ፣ እነ ሶፊያ አልተዋ፣ እነ ሃይሌሩት እነ ሞገስ ተካ አልማይሽቲ እነዛ ዘሪቱ ቤጂጂ እዛ ላይ የምታያቸው ብዙዎቹ ተሳትፏል። እና አብዛኛዎቹ ትግርኛ የተመረጠበት ምክንያት ያው አካባቢ ላይ የሚነገረው ቋንቋ ትግርኛ ስለሆነ እዛ አካባቢ ያለው ነገር ስለ ማለት ነው። ግጥሙ የተገጠመው ትግርኛው ግጥ ነገጠመው ዳዊት ይባላል። የማሌ ድምፃዊት ማሌት ወደገዚ ሲባል ነው ዋና ዜማ ይሄ ነው። ተጨማሪ ዜማዎች ደግሞ እና የህብ ዜግቧቸው እና የህብ ሰልታቻል የጂጂ የራሷን ስታለች እና እንደዚህ ነው በአጠቃላይ Can't የግጥምና የዜማ ደራሲው ሞገስ ተካ በድምፃዊነት በዚህ ነጠላ ዜማ ውስጥ ተሳትፏል። የሁለቱ ሀገሮች መለያየት አላግባብ ነበር፣ ህዝቡ ተመልሶ መገናኘቱም ታላቅ ደስታን ሰጥቶኛል ይላል። ሲጀመር መለያየቱ ለእኔ ህመም ነው ማለት ጥሩ አይሰማኝም። በመለያየት ውስጥ ያለው አደጋ ከፍተኛ ነበር። ለነዛን ያህል አመታት ህዝቦች ተራርቀው ፖለቲካ አማካኝነት አይነቁራኛ እየተያዩ የኖሩበት ሁኔታ ነው ያለው። ያ ማለት ምንድን ነው? ፖለቲካ የፈጠረው ነገር ነው ያው። የፖለቲካ መሪዎች ህዝብን ወደ ፈለጉት አቅጣጫ ይመሩታል። ፖለቲካ ያው የታወቀ ነው እንግዲህ። ስለዚህ በነዛ አመታት ውስጥ በየሚዲያዎቹ ተለልፎ የነበሩ ቅስቀሳዎች፣ እነዚህ ፕሮፓጋንዳዎች መልካም አልነበረም። ግን ህዝቦች ግን ያው የምተለያይተው የማይለያዩ መሰረታቸው አንድ የሆነ ህዝቦች በመሆናቸው በውስጣቸው የነበረው የአንድነት የፍቅር መሰረት ያው የተናጋ ባለመሆኑ ተመልሰን ያው ይህ ሁኔታ ሲመጣ እንግዲህ የነበረውን ስሜት አሁን በቅርብ የነበረውን ስሜት ሲያስታውሰው በጣም ይገርመኛል። ማለት በህዝቦች መካከል ያለው ፍቅር የአንድነት ስሜት ሞቶ እንዳልተቀበረ በህይወት እንደነበረና በቃ መሪዎች ደግሞ ሲመጡ ወደ አንድነት፣ ወደ ፍቅር፣ ወደ ሰላም የሚመሩ መሪዎች ሲመጡ ደግሞ ተመልሶ ሁኔታው በአጭር ጊዜ ውስጥ ደግሞ ይህንን መልክ ይዟል ማለት ነው። እና የነበረው የመለያየት ሁኔታ ወይም ደግሞ የነበረው ክፍተት ለሁለቱም ህዝቦች ጥሩ ያልነበረ ህመም የፈጠረ ውስጡም ስቃይ ነበር ማለት ይቻላል። ምክንያቱም መለያየት የማይኖርባቸው ህዝቦች አንድ ትውልድ ነው። ሀያ ሰባት ዓመት ቀላል አይደለም እና ጥሩ ስሜት አይሰማኝም። የሚንላያቸው ሁኔታ ማለት ነው። ግን ሁሉም ነገር በጊዜው ስለሆነ እግዚአብሔር ፈቀደና ደግሞ እንደገና ወደ ሰላም ወደ ፍቅሩ ወደ መስማማቱ ስሜት ሲመጣ በጣም ደስ ይላል። እንደ አብዛኛው ኢትዮጵያዊ የእኔም ስሜት ይህን ይመስላል ማለት በዚህ ነጠላ ዜማ በድምፃዊነት ከተሳተፉት መካከል ቤቲጂ አንዷ ናት የራሷን ስሜት በዜማ በሚገባ ገልጻለች በኢትዮጵያና ኤርትራ መካከል ተፈጥሮ በነበረው ያለመስማማት የተጎዱ ወገኖችን ከውጭ የበጎ አድራጎት ድርጅት ጋር በመሆን በፈቃደኝነት ስታገለግል ኖራለች ልዩ ደስታ ነው የሚሰማኝ ከዚህ በፊትም ቀደም ብዬ የኤርትራ ስደተኞች ስሬ ስላሉ እኔ ከዩኤን ስደተኞች ላይ ስለሚሰራ ሄጄ ጎብኝቻ አይቻቸው ነበር እና እርቁም ከመምጣቱ በፊት ይህን እንቅስቃሴ የሚያደርጉ ስርተዊኝ አብረን ፈሶሊ ሰተንም ነበረ ማለት ሰላም መምጣት አለበት። ሁለት ሀገሮቹ ተለያይተው ለሁለቱም የሚበጅ ነገር አይደለም የሚል ነገርን እየተወያየንበት ነበረ እና ለአጋጣሚ ሆነና ሰላሙ በጣም ባልጠበቅነው ሁኔታ ፈጠነልን። ለዚህ እኔ በጣም በጣም ደስተኛ ከሆኑ አካሎች አንዷ ነኝ። ትንሽ ዜማ ነው የሰራሁት እኔ ዘፈንኩትንም፣ ሙሉንም አይደለም፣ ዜማ ነው የሰራሁት። በጣም ትንሽ ነው። ኤልያስ ያው ምንም የሰራ ሰው ከቤት መሰጠት አለበት የሚል አመለካከትም ስላለው ነው። እኔም ዘፍነውን ቦታ ትንሽ መጀመሪያ መጀመሪያዎችን ቦታ ላይ ነው የኔ ዜማ ያስገባሁት፣ እና ወደፊት በዘፈን ልክ እንደዚህ አይነት ዘፈኖች መስራት በጣም ደስ ይለኛል። ምክንያቱም ዘፈን መልዕክት ማስተላለፊያም ነው መዝናኛ ምን እንደመሆኑ መጠን፣ ግን ደግሞ በአንድ በኩል ደግሞ መልዕክት ማስተላለፊያ ነው እና እንደዚህ አይነት ጥሩ መልዕክቶችን እያስተላለፍኩኝ የተለያዩ ነገሮች መስራት አስባለሁ። ወደፊትም የሁለቱን ሀገሮች አንድ መሆንን የሚያሳይ ሙዚቃ የመስራት ሀሳብ አለሽ? አዎ አለኝ። ከዚህ በፊትም ከአነጋግረውኝ የኤርትራ አርቲስት አለች እና ከሷ ጋር የመስራት ፍላጎት እንዳለ ነገር ያቸው ነበረና፣ ያው በተለያዩ ምክንያቶች ትንሽ ቢዚ ስለሆንኩባቸው ይመስለኛል በደንብ ያልገፉበት። ግን እዛም ያለ ዘፋኝ ወደዚህ መጥቶ መዝፈን የሚችልበት እኛ ደግሞ እዛ ሄደን የምንገፍልበት ዘፈኖቻችን እዛም ያለው የዚህ ሁለቱም የሚሰማበት በአ አንድነት ከዛ ደግሞ አርቲስቶችም አንድ ላይ መስራት የምንችልበት መንገዶች ቢፈጠሩና ቢሰፉ በጣም ጥሩ ነው። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሬት በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ሲዮን ግርማና እኔ መስታወት አራጋው ነበር። ዝግጅታችንን ሲያቀናበርን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሆን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።